ሰሞኑን የተሰየሙት የአስተዳደር ወሰንና የማንነት ኮሚሽን እንዲሁም የእርቀ ሰላም ኮሚሽን አባላት በፍጥነት ወደ ሥራ እንዲገቡ እንደሚጠበቅ የሕዝብ ተወካዮች ምክር ቤት አስታውቋል። የሁለቱ ኮሚሽኖች መቋቋም ለኢትዮጵያ እውነተኛ ዲሞክራሲያዊ ሥርዓት ግንባታ መንገድ ይጠርጋል ሲሉ የአሜሪካ ድምጽ ያነጋገራቸው የኮሚሽኖቹ አባላት ተናግረዋል። በኮሚሽኖቹ አባልነት መሳተፍ ለውጥ እያመጡ ያሉትን ጠቅላይ ሚኒስትር ለማገዝ እንደተደረገ የሥራ ክፍፍል እንደሚቆጥሩት የተናገሩም አሉ። እስክንድር ፍሬው ተከታዩን ዘግቧል። አንደኛ ዶክተር ሙላቱ ተሾመ የቀድሞ ርዕሰ ብሔር፣ ሁለተኛ ዶክተር አሸብር ወልደ ጎርግስ የሕክምና ባለሙያና ታዋቂ ምሁር ሶስተኛ ዶክተር ዳዊት መኮንን የስነ ትምህርት ባለሙያ ከአዲስ አበባ ዩኒቨርሲቲ። የአስተዳደር ወሰንና የማንነት ጉዳይ እንደዚሁም የእርቀ ሰላም ኮሚሽን አባላት ሹመት በህዝብ ተወካዮች ምክር ቤት የጸደቀው ሰሞኑን ነው። ቀጣይ ሂደቶችም ይፋ ተደርገዋል። በመቀጠል ጠቅላይ ሚኒስትር አብይ አህመድ ሁለቱን ኮሚሽኖች የሚመሩ ዋናና ምክትል ኮሚሽነሮችን ለምክር ቤቱ አቅርበው ያጸድቃሉ። በተለያዩ ጉዳዮች ላይ የሚሰሩ ንዑሳን ኮሚቴዎችም ይቋቋማሉ። የሚኒስትሮች ምክር ቤትም የኮሚሽኑን ጽፈት ቤት ስልጣንና ተግባር እንደዚሁም አደረጃጀት የተመለከተ ደንብ እንደሚያወጣ ይጠበቃል። የህዝብ ተወካዮች ምክር ቤት የሚጠብቀውም የኮሚሽኖቹ ስራ በፍጥነት እንዲጀመር መሆኑን የሰላምና የውጭ ግንኙነት ቋሚ ኮሚቴ ሰብሳቢ ተስፋዬ ዳባ ለአሜሪካ ድምጽ አብራርተዋል። ጊዜ ጊዜ የለም። ባይዘወይ ካለው ተጨባጭ ችግር አኳያ በፍጥነት እንዲገቡ ነው። ለዚህም ነው የህዝብ ተወካዮች ምክር ቤት አባላት ለእረፍት እንወጣለን፣ ከየካቲት አንድ ጀምሮ ማለት ነው ለአንድ ወር ይዘጋል። ስለዚህ ያ ከመዘጋጀቱ በፊት ይህን ኮሚሽን ማቋቋም ያስፈልገበትናል። ስራው በአስቸኳይ እንዲጀመር ስለተፈለገ ነው እንጂ እኛ ስንመለስ መጋቢት ላይ ማቅረብ ይቻል ነበረ። ስለዚህ የእኛ ሀሳብ ምንድን ነው? ቶልክ ኮሚሽኑን አቋቁመናል። እስካሁን ድረስ አባላትን በማጥራት በመመልመል በኩል እስካሁን ቆይተዋል። ከዚህ በኋላ ያለው ስራ ግን አጠቃላይ ወደ አፋጥ ነው ወደ ስራ እንዲገቡ ነው። የኛ የፓርላማው ኢንቴንሽን ማለት የፓርላማው ፍላጎት እንደዛ ነው። ሳምንታት ወራት ወደ ጉዳዩ የሚገቡት እሱን እንግዲህ የሚያውቀው መንግስት ነው። የነሱ አደረጃጀት ነው። ባይዘው ወይ ያንን ስራ ለመስራት ጊዜ የሚሰጠው ጉዳይ አይደለም። አሁን እንደሚንዳዩ ባይዘ ወይ በጣም ትናንት አሁን የሰላም ኮሚሽን የሰላም ሚኒስቴር ሪፖርቱን ለኛ ለቋሚ ኮሚቴ ሲያቀርብ ነበር። በዛ ላይ ብዙ ስራዎች ናቸው ኤክስፔክት እያደረጉ ያሉት የሰላም ሚኒስቴር ማለት ነው። ከእናንተና ከኮሚሽኑ ማለት ነው። አዎ። ስለዚህ በጣም ፑሽ ማድረግ ያስፈልጋል ማለት ነው። ስለዚህ የኛ ቋሚ ኮሚቴ የዚህ ኮሚሽን ኢፌክቲቭነስ ላይ እና ቶሎ ተማማነት ነው። አዎ የበለጠ የክትትልና ድጋፍ ስራውን ያደርጋል ማለት ነው። ስለዚህ በአስቸኳይ ወደ ስራ እንዲገባ ነው የምንፈልገው። በተቻለ መጠን የአደረጃጀቱ ሁኔታ ጨርሰው ቀጥታ ወደ ስራ መግባት አለባቸው የሚል ነው። እኛ ትጻቤ የመጨረሻ ምክንያቱም የኮሚሽኑ የኮሚሽኑ የስራ ዘመን ለሁለት ዓመት ብቻ ነው የተቋቋመው፣ ለሁለት ዓመት ነው እና የኮሚሽኑ ቆይታ ለማራዘም እንደገና አዋጅ ነው ተሻሽሎ የሚመጣው ማለት ነው። ስለዚህ ካለው አኳያ ኩባንያና ከሚፈለገው አኳያ በሁለት አመት ውስጥ አስፈላጊ የሆኑትን ጠቅላላ ስራዎችን ይጨርሳል የሚል እሳቤ ነው። በመንግስትም በፓርላማው በኩል ተይዘው የቀረበው እና ከዚህ አኳያ ቢታይ ጥሩ ነው የሚል አስተያየት ነው ያለኝ። የመጀመሪያ ጥያቄ አደረገው የማንነትና የወሰን ጉዳዮች ሲባል ችግሮች ሲባል የሚታወቁ ቦታዎች አሉ። በእርግጥ የት በማንና በማን የት አካባቢ እንደ አይነት ችግር እንዳለ ቅድሚያ የሚሰጣቸው ተብለው የተለዩ አሉ ወይስ ኮሚሽኑ ነው የሚወስነው? እሱን የሚወስነው ኮሚሽኑ ነው የሚወስነው እንጂ እዚህ አካባቢ እዚህ አካባቢ የሚለውን ነገር በፓርላማ ደረጃ ልናውቅ አንችልም። ኦረዲ ጠቅላይ ሚኒስትሩ አምጥተው አባላትን ያሰይማሉ ነው። አዘ ሴም ታይም የኮሚሽኑ ተጠሪነት ለጠቅላይ ሚኒስትሩ ነው። ስለዚህ ስራቸውን ራሳቸው አደረጃጅተው የሚሄዱበት ሁኔታ ነው የሚሆነው ማለት ነው። ኮሚሽኖቹ እጅግ አስፈላጊ መሆናቸውንና ውጤትም እንደሚያመጡ ቃለ መሐላ ላይ የፈጸሙት ተሿሚዎች ለአሜሪካ ድምፅ ተናግረዋል። በእርቀ ሰላም ኮሚሽን አባልነት የተሾሙት የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀጳጳስ ካርዲናል ብርሃነ ኢየሱስ አንዱ ናቸው። እርቅ ሰላም ባለበት ነው ልማትም መስራት የሚቻለው እና ሳውዝ አፍሪካ ማድረግ ከቻለች ሩዋንዳ ማድረግ ከቻለ ኢትዮጵያ እንዴታችን የሚለው ቁጭት አለ። አሁንም ቢሆን ያ ነገር መቀጠል አለበት። በተለይ ደግሞ ብዙውን ጊዜ አንድ መንግስት ወርዶ ሌላ መንግስት በሚቋቋምበት ጊዜ ወይም በአሁኑ ጊዜ ባለው በለውጥ ሂደት ላይ ይህም ነገሮች በጣም አስፈላጊዎች ናቸው። ስለዚህ እግዚአብሔርን አስቀድመን ህዝባችንንም ይዘን ከህዝባችን ጋር ደሞ ያለውን እምነት እና ታሪክ ይዘን ይህንን የእርቀ ሰላም ኮሚሽን ወደ ህዝቡ አውርደን ከህዝቡም ተምረን ከህዝቡ ጋር ሆነን ይህች ሀገራችን ከጥንትም ጀምሮ ሽማግሌዎች ዛፍ ሥር ሆነው ብዙውን ነገር ሲፈቱ የቆዩ የሚሆኑባት ሀገር ናት። የእርቀ ሰላም ኮሚሽን አባል ሆና ቃለ መሃላ ላይ የፈጸመችው የኦሎምፒክ የወርቅ ሜዳሊያ ባለቤትና የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ደራርቱ ቱሉም ሀሳቧን አካፍላለች። የኮሚሽኖቹ መቋቋም ሁሉም የድርሻውን በመወጣት የጠቅላይ ሚኒስትሩን ጥረቶች እንዲያግዝ ያደርጋል ነው ያለችው። ሁለቱም ስለተቋቋሙ ኮሚሽኖች ሁለቱም ነው ኢትዮጵያ ወሳኞች ናቸው። እንደምታቀው እንግዲህ የድንበር ጉዳይም በጣም ወሳኝነት አለው። የሰላም ጉዳይ ወሳኝነት አለ። ሁለቱም ኮሚሽኖች በጣም ትልቅ ስራ ይጠብቃቸዋል። በጣም መስራት አለባቸው። ብዙም እኮ አይራራቅም እኮ ሰላምና ወሰን እኮ ብዙም ስለማይራራቅ ጠቅላይ ሚኒስትሩ ጥሩ ሀሳብ ነው ያሰቡት፣ እና ደግሞ እኮ ከጠቅላይ ሚኒስትራችን በጣም ህዝባችን በጣም ብዙ ስለምጠብቅ በማቋቋማቸው ትልቅ ነገር ሰርተዋል። ድርሻው ከተወጣ ደግሞ እሳቸው ይታገዛሉ፣ ሀገሪቷ ትታገዛለች ማለት ነው። ስለሆነም እንግዲህ የተሰጠው ኃላፊነት እዳ ነው። እዳ እንኳን ብር ስገኝ ወይም የገባህበት እዳ ስታገኝ ትከፍላለ። ቃል ግን ደግሞ እራስህን መወጣት ያለበት ቃልህን ወንድም አይወጣም እህት ልጅ ምን ቃል የገባሁን ለህዝብ ቃል የገባሁን ለሀገር ቃል የገባሁን መወጣት ስላለብኝ ሁሉም ድርሻው ኃላፊነቱን ብወጣኩ ብዙም ችግር አይደራረብ ነበርና ስለዚህ ሀገሪቷንም ለማሳደግ ሰላም እንግዲህ ታውቃለና ሰላም ካለ ሁሉ ነገር አለ። ከተከ ሰላም ከሌለ እንግዲህ ሁሉ ነገር የለም። ለሁ ለአንድ ሀገር ለአንድ ህዝብ ዋስትና ሰላም ነውና ለሰላሙ ህብረተሰቡ የተመረጡ ብቻ ሳይሆን ህብረተሰቡ ሲተባበር ነው እና ህብረተሰቡ ለሰላሙ ለኢትዮጵያ እድገት ለልጆቻችን ለነገ አዲሷን ኢትዮጵያ ለማስረከብ ሀገራችን ደግሞ አንድ እርምጃ ወደፊት ለማራመድ ሰላም ከምንም በላይ ከምንም በላይ ወሳኝነት ነገር ስላለ ህብረተሰባችንም ለሰላሙ ዘመቆም አለበት እኛም እንግዲህ የተሰጠን ኃላፊነት ከእግዚአብሔር ጋራ እግዚአብሔር ረድቶን እንወጣለን ሀገራችን ሰላም ሁና በልጽጋ አዲስ ኢትዮጵያን አብረን እንድናይ ምኞቴና ተስፋዬ ነው እግዚአብሔር እንግዲህ ኢትዮጵያን ይጠብቃታል እላለሁ መጨረሻ በዚሁ በእርቀ ሰላም ኮሚሽን አባልነት የተሾሙት የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ አካሄዱ ለእውነተኛ ዲሞክራሲያዊ ስርዓት ግንባታ መንገድ እንደሚጠርግ ነው ያብራሩት። እነኚህ ነገሮች ሳትፈታ ወደፊት ለመሄድ አትችልም። ዲሞክራሲያዊ ስርዓት ልትፈጥር አትችልም። እነኚህ ግጭቶች በየጊዜው ባሉበት ሁኔታ ልትፈታው አትችልም። ይህ የወሰን ጥያቄ ወደፊት መጣ ከሆነ ልትፈታው አትችልም። ዲሞክራሲያዊ ስርዓት በተወሰነ ደረጃ የተረጋጋ ማህበረሰብ ይፈልጋል። በምክንያታዊነት በስሜት መጋለብ ሳይሆን በምክንያታዊነት እየተወያዩ መሄድ ይፈልጋልና ይሄ አሁን በሀገራችን ውስጥ በተለያዩ ቦታዎች የሚደረጉ ከማንነት ጋር የተነሱ ቶች እንደዚሁ ዝም ብሎ መንግስት በጉልበት ወይም በአንድ መመሪያ በዚህ መልኩ ሄድበት ስላለው የሚፈታ አይደለም። ስለዚህ ሰፋ ያለ የህብረተሰብ ክፍልን ያቀፈ እንትን ተሰብስቦ ይሄ ችግር የአገር ችግር እንደሆነ አይቶ በምን መልክ እንፍታው ብሎ መክሮ ዘክሮ መፍትሄ የሚለውን ነገር ሀሳብ ካቀረበ በኋላ ዜን ከዛ በኋላ ማህበረሰቡ ተወያይቶበት አንድ የሆነ እንደው ሰፋ ያለ ኮንሰንሰስ ፈጥረን ካልሄድንበት በጉልበት ተሞክሯል፣ የሚያስኬድ አይደለም። ስለዚህ ያ ኮሚሽን መቋቋሙ ያንን ጥናት ማድረጉ ያንን ኮሚሽን ደግሞ ያንድ አካል ወገንተኛ ነው ሳይባል የሁሉንም ህብረተሰብ ስሜት የሚያንጸባርቅ ሆኖ እንትን ማድረጉ እነሱ ደግሞ ተሰብስበው ዋና ዓላማቸው አንድን ቡድን ወይም አንድን ግሩፕ ለመጥቀም ሳይሆን በአጠቃላይ አገርን እንደ አገር እንዴት ወደፊት እናስኬዳለን በሚል ካልሄዱበት በቀር ሌላ መንገድ የለም። ሶ አይ ቲንክ የተሄደበት አካሄድ ትክክል ይመስለኛል። የዚሁ የአርበኞች ግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው ጽጌም የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን አባል በመሆን ቃለ መሐላ ፈጽመዋል። ኮሚሽኖቹ አሁን በአገሪቱ ባለው የህገ መንግስትና የህግ ማዕቀፍ ውስጥ እንኳን ውጤታማ ስራ ሊሰሩ እንደሚችሉ ያምናሉ። ይህንን ጠቅላላ ከስር መሰረቱ ሊፈታው የሚችለው ነገር ምንድን ነው? ለዚህ ሁሉ የዳረገን ምንድን ነው? የሚል ጥያቄ ተነስቶ መሰረታዊ የሆነ መልስ ማግኘት ካልተሞከረ ድረስ ትንሽ ነገር ነካክተህ ትንሽ ነገር መልሰጥ ቻለሁ ብለህ ብትሄድ ነገ ጠዋት እንደገና ተመልሰህ ሌላ ቦታ ላይ ይህንኑ ችግር ለመፍታት ደግሞ ሌላ ኮሚሽን የምታቆምበት ሁኔታ ነው የሚፈጠረው። እንግዲህ የጠቅላይ ሚኒስትር አብይ አህመድ መንግስት አፋኝ የሚባሉ ህጎችን በተለይ ለማሻሻል ጥረት እያደረገ ይገኛል። ነገር ግን ህገ መንግስቱን ጨምሮ አሁን በአገሪቱ በስራ ላይ ያሉ ህጎች እንደዚህ አይነት ስራዎችን ስታከናውኑ ምን ያህል እንቅፋት ይፈጥሩብናል ብላችሁ ትሰጋላችሁ ወይስ በህገ መንግስቱ ማዕቀፍ ውስጥ ይህን ስራ ማከናወን ትችላላችሁ? የእርስዎን እምነት ያካፍሉ። ይቻላል ብዬ ነው የማስበው። ያለው ህገ መንግስቱም አሁን ባለው ማዕቀፍ አሁን ባለው ሀሳብ የማቅረብ ነገር እኮ በስራ ላይ ውሎ ቢሆን ኖሮ ህገ መንግስቱ አይከለክልም። ስለዚህ እንኳን አንድ ጉዳይ ላይ አይደለም ህገ መንግስቱን በጠቅላላ በሚመለከት እኮ ነፃነት ባለበት ሀገር ጠቅላላ እንዲፈርስም እኮ የመታገል ሰላማዊ መንገድ መብት እኮ ሊሰጥ የሚገባበት ነገር ስለሆነ እኔ ህገ መንግስቱ ይህንን የሚከለክል ነገር የለውም። ሀሳብ አቅራቢዎች ነን ወሳኞች አይደለንም። ሀሳብ ለማቅረብ ማንም የሚከለክለኝ ገድቦኝም አያውቅም ወይ መሆኑን በህዝብ ተወካዮች ምክር ቤት ሹመታቸው የጸደቀው 41 የአስተዳደር ወሰንና የማንነት ኮሚሽን አባላት እንደዚሁም 42 የርቀ ሰላም ኮሚሽን አባላት መሆናቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ